የዓለም መሪዎች በመጪው ረቡዕ ወታደሮች፣ የፖሊስ ሰራዊት አባላትና የተባበሩት መንግስታት የበጎ ፈቃደኞችን ጨምሮ ከአንድ መቶ ሺህ በላይ ሰራተኞች ያሉት የሰላም ማስከበር ተልእኮ ያሻዋል ባሉት ማሻሻያ ላይ ይመክራሉ። ካለፈው ሐምሌ እስከ መጪው ሰኔ ላለው አንድ ዓመት ብቻ 6.8 ቢሊዮን ዶላር በጀት የተመደበለት የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ማሻሻያዎች ያሻዋል ከተባለ ከራርሟል። አቶ ብሩክ መኮንን በተባበሩት መንግስታት ድርጅት የኢትዮጵያ ልዑክ ቃል ናቸው ባለፉት ሁለት ዓመታት የተጠኑ ጥናቶች አሉ በተባበሩት መንግስታት ድርጅት በኩል የነዚህ ጥናቶች አፈጻጸምን በሚመለከት ነው የዚህ ስብሰባ ዋና ትኩረት እነዚህ አፈጻጸሞች ምን ደረጃ ላይ ናቸው በአፈጻጸም ሂደት ውስጥ መታየት ያለባቸው ጉዳዮች ምንድን ናቸው የሚለው ላይ ነው ይሄ ስብሰባ በዋናነት የሚያጠነጥነው ዓለም አቀፉ የሰላም ማስከበር ተልእኮ የሚደረጉበት ማሻሻያዎች በዋናነት ከሁለት ዓመት በፊት ከፍተኛ ባለሙያዎች የተሳተፉበት ገለልተኛ የምክክር መድረክ ባቀረባቸው ጥቆማዎች ላይ መሰረት ያደረገ ነው። በጸጥታ ጥናት ተቋም ከፍተኛ ተመራማሪዋ ሪያና ፓኔራስ የባለሙያዎቹ ስብስብ በዓለም አቀፉ የሰላም ማስከበር ተልእኮ ሊደረጉ ይገባል ያላቸውን በርካታ ጥቆማዎች ማቅረቡን ያስታውሳሉ። ከትላልቆቹ ጥቆማዎች አንዱ ትኩረ ትኩረቱ ከሰላም ማስከበር ወደ ሰላም የማስፈን ተልእኮ መሻገር አለበት የሚለው ነው። የሰላም ማስፈን ተልእኮ ስራ ግጭት የመከላከል እንቅስቃሴዎች፣ የሰላም ግንባታ፣ የድረ ግጭት መልሶ ማቋቋምና የልማት ስራን ያካትታል። በባለሙያዎቹ ዘገባ ስለ ፖሊስ ተሳትፎም በርካታ ጥቆማዎች ተካተዋል። ሌላው ግጭት ሲፈጠር ሰላም አስከባሪ ጣልቃ ይገባል። ዘላቂ ሰላም እንዲኖርም ይጠበቃል። አንዱ ፈታኝ ነገር ሰላሙን ዘላቂ ለማድረግ ምንም ስራ ሳይሰራ ወታደሮቹ እንዲወጡ መደረጉ ነው። በቀውስ በተመቱ አገሮች በመንግስታዊ አስተዳደር ውስጥ የህግ የበላይነትንና ሌሎች አገልግሎቶችን መልሶ ማስፈን ሌላው ችላ የተባለ ነገር ነው። ግጭት የነበረባቸውን አካባቢዎች ስንመለከት መላ የጸጥታ ጥበቃና የፍትህ ስርዓቶቹ ፈርሰዋል። አቶ ብሩክ መኮንን የተሰሩት ጥናቶች የተባበሩት መንግስታት ተልዕኮዎች ከሰላም ማስከበር የዘለለ ሚና እንዲኖራቸው የታቀዱ ናቸው ሲሉ ይናገራሉ። በዋናነት የሰላም ማስከበር ሂደት ውጤታማ እንዲሆን ኢፌክቲቭ እንዲሆን የተሰጠውን ተልዕኮ በውጤታማነት ማስፈጸም እንዲችልና ና ከሰላም ማስጠበቅ በዘለለ የዘላቂ ሰላምንና ልማትን በሚያመጣው ምቹ ሁኔታን ለመፍጠር ግጭቶችን ከመፍታት ባሻገር በዘላቂነት ሰላምን በመፍጠር ሂደት የሰላም ማስከበር ሂደት ሰላም ማስከበር ሰራዊት መሰማራት በዛ ደረጃ ውጤታማ የሚሆንበትን ሁኔታ የሚያመቻች ነው። ጥናቶቹ እነዚህ ላይ አተኮሩ ናቸው። የግጭት መንስኤዎችና ጠባዮቻቸው መለወጣቸውን የሚናገሩት በጸጥታ ጥናት ተቋም ከፍተኛ ተመራማሪዋ ሪያና ፓኔራስ፣ የተባበሩት መንግስታት የሰላም ማስከበር ተልእኮ እንደከዚህ ቀደሙ ገለልተኛ መሆን ስለመቻሉ ጥርጣሬ አላቸው። ቴሮሪዝም ሽብርና ድንበር ተሻጋሪ የተደራጀ ወንጀል በሰላም ማስፈን ተልእኮ ላይ መሰረታዊ ለውጥ አምጥተዋል። የባለሙያዎቹ ጥቆማ እነዚህን ለመቀልበስ ሰላም ማስከበር በቀጥታ ጥቅም ላይ ሊውል አይገባም የሚል ሀሳብ አቅርቧል። ነገር ግን ተጽዕኖ እስካለው ድረስ አንድ ተልእኮ ቸል ሊለው ይገባል ብዬ አላምንም። ለምሳሌ ሶማሊያን እንውሰድ። በዚያ የአፍሪካ ህብረትና የተባበሩት መንግስታት ሰላም አስከባሪ አለ። የተደራጀ ወንጀል ተቃዋሚዎችንና አሸባብን ወደፊት እየገፋቸው ነው። ስኳርና ከሰል ከመሳሰሉ ንግዶች ከፍተኛ ገንዘብ ያገኛሉ። መንግስት ይህን ለመፍታት ደካማ በመሆኑ የሰላም ማስከበር ተልእኮ መፍትሄ ካልፈለገለት ማን ሊፈታው ነው? የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ለማሻሻል ጠንካራ ፖለቲካዊ ቁርጠኝነት እንደሚያስፈልግ ሪያና ፓኔራስ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ዘንድ ማሻሻያ ብቻ ሳይሆን የበጀት ቅነሳ እንዲደረግ መሻታቸው የሰላም ማስከበር ተልእኮው ሌላ ፈተና ነው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ባለፈው ሳምንት የትራምፕ አስተዳደር ስልጣን ላይ በቆየባቸው አምስት ወራት ከዓለም አቀፍ የሰላም ማስከበር ተልዕኮ ወጪዎች ግማሽ ቢሊዮን ዶላር ማዳናቸውን ተናግረዋል። አምባሳደሯ የውጭ ቅነሳውን እንደ ታላቅ ስኬት ቢቆጥሩትም ተንታኞች ግን የሰላም ማስከበር ተልዕኮ መጻኢ ፈተና ጠቋሚ ምልክት አድርገውታል።